ሰላም ለእናንተ ይሁን። ጋቢና ቪኦኤ የተጀመረ ከአሜሪካ ድምፅ። ሌላው ከዚህ ሌላ የወተት ዱቄትና ብስኩትም 652 ካርቶን ተድጓል። የሰማችኋቸው አቶ ደበበ ዘውዴን ነው። ከትግራይና ቤንሻንጉል ክልሎች የተፈናቀሉ ኢትዮጵያንን ለማገዝ እየተደረገ ስላለው ርብርብ በምሽቱ ይነግሩናል። ንርዳው የሚሉ ኮሜንቶች አሉ ዩቲዩብ ላይ እና ለምን አንደግፈውም በሬ ለምን አንገዛለት ነው የሚሉ ሰዎች አሉ። አሁን ደግሞ የሰማ ነው ማሩ ባላገሩ በተሰኘ ተከታታይ የኮሜዲ ስራው የምናውቀው ስንታየው መሐመድን ነው ቆየት ብለን በስራና ሕይወቱ ዙሪያ እናወጋለን። ተጨማሪ ጉዳዮችም የተካተቱበትን መሰናዶው ሀብታሙ ስዩም እመር አለው ኤልያስ አስማረ ደግሞ ቅንብሩን ያከናውናል። ስመኝሽ የቆየ በመቀጠል አጫጭር የዓለም ዜናዎችን ታሰማናለች። አመሰግናለሁ ሀብታሙ። ትግራይ ውስጥ ያለው ሰብአዊ ሁኔታ በእጅጉ እንደሚያሳስባቸውና እዛ የሚገኙ ኤርትራውያን ስደተኞች ጉዳይም አደጋ ላይ መሆኑን የተባበሩት መንግስታት የስደት ጉዳዮች ከፍተኛ ኮሚሽነር ፊሊፕ ግራንዴ ትላንት አስታውቀዋል። ከፍተኛ ኮሚሽነር ግራንዴ ትላንት ባወጡት መግለጫ ምንም እንኳን እርዳታና ምግብ በተወሰኑ የስደተኞች መጠለያዎች ውስጥ እየተከፋፈለ ቢሆንም ቢያንስ በሌሎች ሁለት ሰፈሮች ጦርነቱ ከተነሳበት ጊዜ አንስቶ መድረስ አለመቻሉን አመልክተዋል። በነዛ ሰፈሮች ውስጥ ያሉ ያሉ የኤርትራውያን ስደተኞች ዕጣ አብዝቷ አሳስቦኛል ብለዋል ግራንዴ። ግጭቱ ከመቀስቀሱ በፊት በአራት ሰፈሮች ውስጥ 96,000 ኤርትራውያን ስደተኞች ተጠልለው እንደነበር ዩኤንኤችሲአር አስታውቋል። የኢትዮጵያ የጦር ጀት የሱዳንን ድንበር ውዝግብ ባለበት አልፋሻት በኩል ጥሷል ስትል ካርቱም ክስ አሰማች። የጦር ዋና አዛዥ ሌተናል ጀነሬል አብዱልፈታህ አልቡርሃን ድንበሩን ሲጎበኙ ባሰሙት ንግግር በኢትዮጵያ መንግስት የሚደገፉ ታጣቂ ቡድኖች የድንበር ውዝግብ ወዳለበት አካባቢ ዘልቀው ስምንት ሰላማዊ ሰዎችን ገድለዋል ሲሉ የወነጀሉ ሲሆን አደገኛና፣ ምክንያት የለሽ በአካባቢውም ውጥረቱን የሚያባብስ እርምጃ ሲሉ ጠርተውታል። ይህ በእንዲህ እንዳለ የኢትዮጵያ ጦር ኃይሎች ጠቅላይ ኤታማዦር ሹም ጀነራል ብርሃኑ ጁላ ማምሻውን ለአሜሪካ ድምጽ በሰ የሰጡት ቃል የሱዳን ባለስልጣናት ክስ ውድቅ ያደረጉ ሲሆን በሱዳን የበላይ ምክር ቤት ውስጥ ያለ አንድ አንጃ የሶስተኛ ወገን ፍላጎትን ለማስፈጸም እየጣረ ነው ሲሉ ከሰዋል። ጀነራል ብርሃኑ አክለውም ጀት ወደ ሱዳን ብንልግ፣ በግልጽ እናደርገው ነበር ከሱዳን ጋር ጦር መግጠም ብንፈልግ፣ አንደብቀውም ነበር ብለዋል። በተጨማሪም ሱዳን በቤኒሻንጉል ወሰን አካባቢ የይገባኛል ጥያቄ አንስታ እንደማታውቅም ገልጸዋል። የተሳሳተ ውሳኔ ወስነን ወደ እነሱ ወጥመድ እንድንገባ የሚፈልጉ ወገኖች አሉ ያሉት ጀነራል ብርሃኑ ጦርነት በፈለገ ትንሽ ቡድን ፍላጎት ወደ እነሱ ቀለበት አንገባም ሲሉ ተናግረዋል። ሰከኔ ማለትን አስፈላጊነት የጠቀሱት ኢታማዦር ሹሙ መሬታችን የትም አይሄድም ሲሉም አክለዋል። ዘገባውን ከአዲስ አበባ ያደረሰን እስክንድር ፍሬው ነው። ዩጋንዳ ትላንት ያካሄደችው ምርጫ በማጭበርበር የተሞላ ነበር ሲሉ የተቀማጩ ፕሬዚዳንት ዩሬ ሙሴቪኒ ዋና ተቀናቃኝ ቦቢ ዋይን ክስ ካስገቡ በኋላ መኖሪያ ቤታቸው ዛሬ በሀገሪቱ ወታደሮች ተወሯል። ፕሬዚዳንት ሙሴቪኒ ስልሳ አምስት ለ ሀያ ስምንት በሆነ የድምፅ ልዩነት እየመሩ መሆናቸውን ቀድመው እየወጡ ያሉ የምርጫ ውጤቶች ቢያሳዩም ቦቢ ዋይን ግን አሸንፊ ያለው ብለው ራሳቸውን ተመራጭ ፕሬዚዳንት ሲሉ እየጠሩ ናቸው። ኮንጎ ዲሞክራሲያዊት ሪፐብሊክ ምስራቃዊ አካባቢዎች ውስጥ እስላማዊ ታጣቂዎች ትላንት ፈጸሙት በተባለ ጥቃት አርባ ስድስት ሲቪሎች መገደላቸውን የክፍለ ሀገሩ ደህንነት ኃላፊ አድጆ ጊዲ ለሮይተርስ ገልጸዋል። የተባበሩት ዲሞክራሲያዊ ኃይሎች የሚባል ቡድን ከጥቃቱ ጀርባ እንዳለ በመጠቆም የከሰሱት ጊዲ ኢሩሙ በሚባለው አካባቢ ወደምትገኘው ቀበሌ ወታደሮች መላካቸውንና ምርመራ መጀመሩን አመልክተዋል። ምስራቃዊዎቹ የኮንጎ አካባቢዎች ላይ ባለፉት ሁለት ዓመታት ውስጥ በዚሁ ታጣቂ ቡድን በተጣሉ ጥቃቶች ከአንድ ሺህ በላይ ሲቪሎች መገደላቸውን የተባበሩት መንግስታት ድርጅት መረጃ ይጠቁማል። በዩጋንዳ በሩዋንዳና በቡሩንዲ አዋሳኝ አካባቢዎች ላይ ከመቶ በላይ ታጣቂ ቡድኖች በየጫካው እንደሚገኙ ተዘግቧል። ቀደም ሲል ለተጣሉት ጥቃቶች እስላማዊ መንግስት ቡድን ኃላፊነት ቢወስድም የመንግስታቱ ድርጅት ግን በታጣቂዎቹ ቡድንና በእስላማዊ መንግስት ቡድን መካከል ግንኙነት ስለመኖሩ ማረጋገጫ አለማግኘቱን ይናገራል። አርብ ዕለት በኢንዶኔዥያ ሱሎቲ ደሴት ላይ በደረሰ የመሬት መንቀጥቀጥ ቢያንስ ሰላሳ አራት ሰዎች ሲሞቱ በርካታ መኖሪያ ቤቶችና የንግድ ተቋማት ፈርሰዋል። በሬክተር ስኬል ሲለካ ስድስት ነጥብ ሁለት ሆኖ የተመዘገበው ርዕደ መሬት የመሬት መንሸራተት ማስከተሉንም የደሴቲቱ ባለስልጣናት ተናግረዋል። በአደጋው በአጠቃላይ ከስድስት መቶ በላይ ሰዎች የተጎዱ ሲሆን እስካሁንም ድረስ በርካታ ሰዎች ከፈራረሱ ቤቶችና ህንፃዎች ውስጥ እንዳልወጡ የኢንዶኔዥያ ብሔራዊ አደጋ መከላከል ኤጀንሲ ባወጣው መግለጫ አመልክቷል። የዩናይትድ ስቴትስ ምክትል ፕሬዚዳንት ማይክ ፔንስ ሐሙስ እለት በአሜሪካ ምክር ቤት ድንገተኛ ጉብኝት በማድረግ ጥበቃ ለሚያደርጉ ወታደሮች ለአገልግሎታቸው ምስጋና አቅርበዋል። ፔንስ በርካታ ወታደሮችን በተናጠል ያናገሩ ሲሆን በሀገሪቱ በጣም አስፈላጊ በሆነ ጊዜ ላይ የጸጥታ አገልግሎት በመስጠታቸው አመስግነዋቸዋል። ምክትል ፕሬዝዳንታቸው ሆነው በማገልገላቸው ኩራት እንደሚሰማቸውም ገልጸዋል። እንደ አውሮፓውያን አቆጣጠር ጥር ስድስት የፕሬዝዳንት ዶናልድ ትራምፕ ደጋፊዎች ምክር ቤቱን ጥሰው ከገቡ በኋላ በሺዎች የሚቆጠሩ የብሔራዊ መከላከል ወታደሮች በምክር ቤቱ ተመድበዋል። ተመራጩ ፕሬዚዳንት ጆ ባይደን ጥር ሀያ ላይ መሀላቸውን ፈጽመው ስልጣን እስከሚረከቡም ድረስ ሀያ ሺህ ወታደሮች ለምክር ቤቱ ጥበቃ እንደሚያደርጉ ምክትል ፕሬዚዳንት ፔንስ ተናግረዋል። አድማጮች፣ ለሰዓቱ የያዝኳቸው ዜናዎች እነዚህ ናቸው። አዘጋጆች፣ ያቀረብኩላችሁ ስመኝሽ የቆየነኝ። ከቀሪዎቹ የጋቢና ፕሮግራሞች ጋር መልካም ቆይታ። ጋቢና ቪኦኤ ከአሜሪካ ድምፅ የሚተላለፍ የአዲሱ ትውልድ ድምፅ ነው። አስተያየትና ሐሳቦቻችሁን በማኅበራዊ መገናኛ ገጾቻችን በኩል አድርሱ። በፌስቡክና ትዊተር ቪኦኤ አማሪክ መገኛችን ነው። ወደ ቀዳሚው ዘገባ እናምራ። የፌዴራል አደጋ ስጋት ስራ አመራር ኮሚሽን በትግራይና በቤንሻንጉል ጉሙዝ ለተፈናቀሉ ከ700 ሺህ በላይ ዜጎች ልዩ ልዩ ድጋፎችን እያደረግኩ ነው ብለዋል። አዲስ ቸኮል ያናገራቸው የኮሚሽኑ መራሂ ግንኙነት ደበበ ዘውዴ በሁለቱ ክልሎች ያለው ችግር ከተቋማቸው አቅም በላይ እንዳልሆነም ተናግረዋል። ዘገባውን ሰምተን እንመለስ። ከቅርብ ጊዜ ወዲህ በርካታ ነዋሪዎች እየተፈናቀሉባቸው ላሉት የትግራይ እና የቤኒሻንጉል ጉሙዝ ክልሎች አስፈላጊውን ድጋፍ እያደረገ መሆኑ የአደጋ ስጋት ስራ አመራር ኮሚሽን አስታውቋል። የኮሚሽኑ የኮሚኒኬሽን ዳይሬክተር አቶ ደበበ ዘውዴ ለቪኦኤ እንዳስታወቁት በትግራይ 48566 በቤኒሻንጉል ጉሙዝ ደግሞ 245540 ለሚሆኑ ተፈናቃዮች ልዩ ልዩ ድጋፎች እየተደረጉ ናቸው ብለዋል። ድጋፉ ለተፈናቃዮች ብቻ ሳይሆን በቤታቸው ሆነው የምግብ ችግር ላጋጠማቸውም እንደደረሰ ገልጸዋል። በትግራይ ክልል ከዚህ በፊት የሚደረጉ ወራዊ ድጋፎች አካል እንደሆነ የተነገረለት ድጋፍ ከሶስት ቀን በፊት መላኩንም አቶ ደበብ አስታውቀዋል። የእኛ አሰራር በየወሩ ድጋፍ ማቅረብ ነው። ለአንድ ሰው አስራ አምስት ኪሎ እህል፣ ዜሮ ነጥብ አራት አምስት ዘይት፣ ሌሎችም አስፈላጊ የሆኑ ድጋፎችን እንሰጣለን። በትግራይ ክልል ይህን መሰረት በማድረግ ቀደም ሲል የተላከው እንዳለ ሆኖ አሁን ከጥር ሶስት ጥር ሶስት ላይ የተላከ ለአላማጣ፣ ለጨርጨር፣ ለኮረም፣ ለመቀሌ፣ ለማይካድራ፣ ለሁመራ፣ ለሽሬ ለአዲ ረመጥ፣ ዳንሻ፣ ማይ ጸምሪ እና በከር የስንዴ እህል፣ የስንዴ ዱቄት፣ ሲኤስቢ የምንለው አልሚ ምግብ አለ። ይሄ በተለይ ከተረጂዎች ውስጥ ሰላሳ አምስት ፐርሰንቱ ህጻናት፣ ንፍሰጥሮች እና አጥቢዎች ይሆናሉ በሚል የሚላክ ነው። ዘይት አለ። ፓስታ፣ ሩዝ፣ መኮሮኒ በድምሩ ሰማንያ ሺህ አራት መቶ ሰማንያ ኩንታል ልከናል። ይሄ ቀደም ሲል ከተላከው ሌላ ነው። ቀደም ሲል በየወሩ ይሄ የህግ ማስከበር ዘመቻው ከተጀመረ ጀምሮ ወገኖች በተፈናቀሉባቸው ቦታዎች ሁሉ የማድረሱ ስራ እየተካሄደ እንዳለ ልገልጽ ልፈልጋለሁ። ሌላው ከዚህ ሌላ የወተት ዱቄትና ብስኩትም ስድስት መቶ ሀምሳ ሁለት ካርቶን ተልኳል። በድጋፉ ማዕከላዊና ምስራቅ ትግራይ ያለመከታታቸውን በተመለከተ ከቪ ለቀረበላቸው ጥያቄ አቶ ደበበ ሲመልሱ በየቦታው የማሰራጨት ስራው የክልሉ እንደሆነና ከክልሉ በቀረበው የተረጂ ቁጥር መሰረት ድጋፍ መላካቸውን ተናግረዋል። ለምሳሌ አሁንኛ እዚህ አላማጣ፣ ጨርጨር፣ ኮረም፣ መቀሌ፣ ማይካድራ አልክ እንጂ ለምሳሌ ኔ ሽሬ በሄድኩበት ጊዜ ኦልሞስት ወደ አርባ አምስት መኪና የተላከው እህሉ ሲላክ ክልሉ በጠየቀው መሰረት ነው የሚሄደው፣ ክልሉ ሲጠየቅ። ክልሉ ግን ማኔጅ ማድረግ መቻል አለበት። ለምሳሌ አክሱም ሊሄድ ይችላል፣ ሌሎችን ቦታዎች ሊሄዱ ይችላሉ። ክልሉ ችግሩ ባለበት ቦታ ላይ ምክንያቱም ይሄ ሌሎች ሌሎች አካባቢዎች የምግብ እጥረት ሊከሰት ይችላል። እነዚህን ችግሮች ሊያቃልል በሚችል መልኩ እነሱ ነው ያን የሚያስተዳድሩት። ስለዚህ እኛ ስንጠየቅ፣ በነገራችን ላይ አሰራራችን እንደዚያ ነው። ትሰጣላችሁ ክልሉ ነው የሚያፋፍለው። ክልሉ ማኔጅ ያደርገዋል። ይህን ማኔጅ ሲያደርግ ግን የእኛ ስራ ኢመርጀንሲ ኮኦርዲኔሽን ሴንተሩ አለ ብያለሁ የመከታተል ነው። በጉዳዩ ለመረጃ እንዲሰጡን ጥያቄ ያቀረብንላቸው የትግራይ ክልል ጊዜያዊ አስተዳደር ሊቀመንበር ዶክተር ሙሉ ነጋ ትግራይ ክልልን በተመለከተ ሳምንታዊ መረጃ በማዕከል ደረጃ በክልሉ ኮሚኒኬሽን ብቻ እንዲሰጥ መወሰኑን ገልጸው መረጃዎችን ከዚያ ሳምንታዊ መድረክ እንድንወስድ ጠቁመውናል። በኮሚኒኬሽን ኃላፊነት የተሾሙትን ለማግኘት ያደረግነው ጥረትም አልተሳካም። ለተፈናቃዮች ከምግብ ነክ ድጋፍ ባሻገር የትምህርት የጤናና መሰል ድጋፎች እንደሚያስፈልግ የገለጹት አቶ ደበበ ይህንንም በፌዴራል ደረጃ የተዋቀሩ የአስቸኳይ ጊዜ ምላሽ ሰጭ ማስተባበሪያ ማዕከል እየሰራበት ነው ብለዋል። ከዚህ ጋር በተያያዘም የሰላም ሚኒስትሯ ወይዘሮ ሙፈሪያት ካሚል በትላንትና እለት በፌስቡክ ገጻቸው ላይ በመቀሌ ከተማ ለሁለት ቀናት ተገኝተው ከክልሉ ኮማንድ ፖስትና ከጊዜያዊ አስተዳደሩ አመራሮች ጋር በመሆን የእለት ደራሽ እርዳታ ስርጭት፣ የሕክምና አገልግሎት አሰጣጥና አጠቃላይ የመልሶ ማቋቋም ስራ ዝግጅት ያለበትን ደረጃ መገምገማቸውን አስታውቀዋል። ዝርዝር መረጃውን በተመለከተ ግን ያሉት ነገር የለም። በቤንሻንጉል ጉሙዝ የተደረገውን ድጋፍ በተመለከተ ከምግብ ነክ ድጋፎች ባሻገር ሌሎች በእለት ከእለት እንቅስቃሴ የሚያስፈልጉ ቁሳቁሶች ጭምር በድጋፍ መካተታቸውን አቶ ደበብ አስታውቀዋል። በቤንሻንጉል ጉሙዝ እንግዲህ ሁለት መቶ አርባ አምስት ሺህ አምስት መቶ አርባ ናቸው ያሉት ተፈናቃዮች ብዙን ብዙውን። እነዚህ ተፈናቃዮች የት ነው ያሉት? እዛ በተፈናቀሉበት ቦታ ነው ያሉት። በተፈናቀሉበት ቦታ ካሉ ቤታቸው ስለሌሉ ከፍተኛ ድጋፍ ይፈልጋሉ። ይሄ ከፍተኛ ድጋፍ ስንል ምግብ ብቻ ሳይሆን ምግብ ነክ ያልሆኑ ድጋፎችም አብረው እንዳሉን ልገልጽ ልምፈልገው። ስለዚህ ለእነዚህ ቅድም ቁጥር ላልኩ በተለይ አሶሳ፣ ካማሺ፣ መተከልና አዊ ዞን ላሉት የስንዴ እህል፣ የስንዴ ዱቄት፣ የምግብ ዘይት፣ አልሚ ምግብ፣ በቆሎ ዱቄትና ሞኮሮኒ በድምሩ አርባ አራት ሺ ስድስት መቶ ሰማኒያ ሶስት ኩንታል ልከናል ወደ ቦታ ቦታው ላይ። ይሄ ጥር ሶስት የተላከ ነው። ቀደም ሲልም የተላከ አለ። ለምን በየወሩ ነው እኛ ምን ልከው። ለአንድ ሰው ቅድም ባልኩ ያው ስታንዳርዱን የጠበቀ ክፍፍል ነው የሚደረገው። ግን ለቤንሻንጉል ጉሙዝ ምግብ ነክ ያልሆነ ድጋፍም አድርገናል። ምግብ ነክ ያልሆነ ድጋፍ ስንልህ ኪት ነው ኪት ነው ኦልሞስት አስራ አምስት ይሆናሉ ፕላስቲክ ሽታ አለ ሳህን አለ ድንኳን ጀረካን ማንቆርቆሪያ ኩባያ ጭልፋ ባልዲ ጆግ ሳሙና አልባሳትም ሊኖሩ ይችላሉ እንትንም ጨምሮ ምንድን ነው ፍራሽና ብርድ ልብስንም ጨምሮ አለ እነዚህን ወደዚህ አካባቢ ሶስት መቶ ሰላሳ አንድ ሺህ አራት መቶ ሰባ ስድስት ወደ ቦታው ልከናል በቤኒሻንጉል ጉሙዝ በየጊዜው ግጭት እየተከሰተ ከመሆኑ አንጻር ይሄ ወራዊ ድጋፍ ከተሰጠ በኋላ የሚፈናቀሉ አዳዲስ ተፈናቃዮችን ተደራሽ ለማድረግም ወር መጠበቅ ሳያስፈልግ ክልሉ በማንኛውም ጊዜ ለአዳዲስ ተፈናቃዮች ተጨማሪ የድጋፍ ጥያቄ ካቀረበ እናቀርባለን ብለዋል። የአደጋ ስጋት ስራ አመራር ኮሚሽን ስምንት ማዕከላዊ መጋዘኖች በበቂ ሁኔታ ዝግጁ መሆናቸውን የገለጹት አቶ ደበበ ተቋማቸው በአንድ ጊዜ በሚሊዮን የሚቆጠሩ ተፈናቃዮችን ተደራሽ ማድረግ ልምድ ያለው ከመሆኑ አንጻር አሁን በሁለቱ ክልሎች ያሉ በመቶዎች የሚቆጠሩ ተፈናቃዮች ከአቅም በላይ አይደሉም ብለዋል። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ። ጋቢና ቪኦኤ፣ ከአሜሪካ ድምፅ ይቀጥላል። ደግ ለከጀሉ ፍቅር የሚፈልቅበት የነካኩት እንዲሁ ክፉ ዛር ያለበት እምየባል አገር የጥጋቡ ጌታ ማሩ ባላገሩ በሺዎች የሚቆጠሩ የበይነ መረብ ላይ አሳሾች የሚመለከቱት ተከታታይ የኮሜዲ ትርኢት ነው። ትርኢቱ ማሩ የተሰኘን ባላገር ይከተላል። ማሩ ከከተማ ሊጎበኘው በመጣ ወጣት አማካኝነት ጥያቄዎች ይቀርቡለታል። ለጥያቄዎቹ የሚሰጣቸው መልሶች ለተመልካቾች የሳቅም የቁም ነገርም ምንጭ ናቸው። ለዚያም ይመስላል በሚሊዮኖች የሚቆጠሩ ተመልካቾችን መንፈቅ ባልሞላ ጊዜ ማግኘቱ። ማሩ ባላገሩ የተሰኘውን ገጸ ባህሪ ተላብሶ የሚጫወተው ስንታየው መሐመድን አመሻሹን በስልክ አግኝቼዋለሁ። ጫት የቃመ ሲጋራም እንደዚሁ የጠጣትን ቦሃ እንዲሁ ይህን ያደረገ እንትን ነው የከተማ ልጅ ሰልጥኗል የሚል እንትን የዶሉ ጊዜ እንዲሁ ናይዙ አይዙ ያሉ ጊዜ እኔም እንደ ከተማ ሆናለሁ ብሎ አሁን ይሄን ጫት ይበላ ይህን ትንቡ ሃጢያጥስ ጢያጥስ ጢያጥስ ሆምቡ ኋላ ኋላ እንዲሁም እየነሆለለ መጣ፣ እየነፈጨለ መጣ። ምን እያለ ነፈጨለ? ምን ማለት ነው? ነሆለለ ነፈጨለ፣ ጅል ሆነ ጅል ሆነ። ፕሮግራም ሲጀምር ያው አብዛኞቻችን የዘርግንዳችን ገጠር ነው። ሁላችንም እንደምናውቀው በተለይ ደግሞ በገጠሩ ማህበረሰብ ውስጥ ያሉ ወግና ባህሎች አሉ እነዚህን ወግና ባህሎች ማህበረሰቡ በተለያዩ ይሄ የግሎባላይዜሽኑ ውጤት ትንሽ ወደኋላ ያሉትን ነገሮች እንድንረሳቸው አድርጎናል ብያምናለሁ። እና እሱን አትሊስት ከዚህ በፊት የነበረውን ነገር አሁንም በገጠሩ ማህበረሰብ ውስጥ ያሉ ባህላዊ እውነቶችን ማውጣት በጣም አስፈላጊ እንደሆነ በማመን ነው ወደ ማሩ የገባ ነው እና ከዚህ በፊት ደሴ ላይ በጣም ብዙ ማህበራት እና ክበባት ነበሩ። እዛ ውስጥ የምንሳተፍ ልጆች ነን እንግዲህ። ከዛ ውስጥ ነው የወጣሁት እና በዛ ምክንያት ነው ወደ ማሮ ባላገሩ የወሰር ነው። ሬዲዮ ላይም ከዚህ በፊት ፋና ውስጥ ነው የምሰራው እና እዛ ላይ ለአንድ ሁለት ዓመት ያህል በሬዲዮ ፕሮግራሙ ስናቀርበው ቆይተናል እና ማህበረሰቡ በጣም ተቀባይነት ስለነበረው ለምን ወደ ሙቪያ አንቀይረውም በሚል ነው እንግዲህ ጀምረ። ነው እንዳልከው በሶስት ወር ጊዜ ውስጥ ከሶስት ሚሊዮን በላይ ቪዋይ ቶታል ቻናሉን እና በደንብ ተቀባይነትን ያገኘ ስራ ነው ብለን ነው የምናስበው። ባላገሩ ማሩ የተለያዩ ማህበራዊ ጉዳዮችን ያነሳል ይጥላል። ትኩረት የሚያደርግባቸው ልዩ ጉዳዮች አሉ ወይ ወይንስ ሰሞነኛው ባመጣቸው ጉዳዮች ላይ ነው ሀሳቡን መስጠት የሚቀነው? አዎ ስንነሳ መሰረታችን እነዚህ ማህበራዊ ኢሹዎችን ማንሳት ነው። ማህበራዊ ጉዳዮችን ከዚህ ከፖለቲካ እና ከኢኮኖሚያዊ ጉዳዮች ወጣ ብለን ማህበረሰቡ ውስጥ በእውነት የሚሰሩ ነገሮችን፣ ባህላዊ ሁነቶችን ማህበራዊ ግንኙነት ላይ መሰረት ያደረጉ እንቅስቃሴዎችን ለማንሳትም ነው አስበን ወደዛ ውስጥ የገባ ነው። እግረ መንገዳችንን እንግዲህ ወቅታዊ ጉዳዮች ያጋጥማሉ። አስ ማች አስ ፖስብል ከፖለቲካ ነፃ የሆኑ ማህበራዊ ገጠመኞችን እናነሳበታለን፣ ክሪቲሳይዘ እናረግበታለን በማህበረሰቡ ዘንድ ያሉ መስተጋብሮችን ደግሞ አሁንም ድረስ ያሉ ከዚህ ቀደም የነበሩ ባህላዊ እሴቶችንም እንደዚሁ እያወጣን ለናፈቃቸው ሰዎች እናስተዋውቅበታለን እና ብዙ የምናጠነጥነው እንግዲህ ማህበራዊ የሆኑ ጉዳዮችን፣ እግረ መንገዳችንን ደግሞ ወቅታዊ ነገሮችንም አብረን እንጨምርበታለን። ማነው አንተየ ይመራዴም ይመራዴም። አሁን ጠጅ ወዳ ጠጅ ወዳ አሁን ጠጅ ጠጥተን ትንህል እንደው የጠጁ እንትን ፍቅሩ እቤት ድረስ ይዞት ይሄደ የት ቤት እራሱ ቤት እራሱ ቤት ታያይዞ ይሄድና እንዲሁ ልጅ አለው። ጥቂት ጥቂት ጥቂት እንትን ይለዋል። ይጎነጫዋል፣ ይጎነጫዋል፣ ለልጁ ያጠጣዋል፣ ያጠጣዋል። እየለመድ እየለመድ መፍተ አሁን በኋላ አሁን አሁን ለታ እሱ ቤት ድን እንዲሁ ዱዓ ነበረ። የጤነኛ ወዳጃ ገብተን እንዲሁ ዱዓ እያደረግ ልጁ አቦ የመጀመሪያውን ክፍል ስራ የተመለከቱ ሰዎች እውነተኛ ባላገር የምትመስላችሁ ይመስለኛል። ሁሉ ነገርህ እውነተኛ ባላገሮች ለመለየት ይከብዳል። ትወናውን አሳማኝ ለማድረግ ስለሄድክበት የዝግጅት ምዕራፍ ጥቂት እስቲናውራ። እንዴት የባለ አገሩን ዘዬ ለመማር ቻልክ? የትወና ዝግጅት ውስጥ ምን ይመስል ነበር? አረፍ ጥያቄ። ያው ደሴ ውስጥ ነው የምንኖረው። ደሴ አካባቢው እንደዚህ የወሎ ዘዬ የሚነገርበት አካባቢ ነው። ማህበረሰቡ ለስራም ለገበያ፣ ለተለያዩ ጉዳዮች ወደ ደሴ ይመጣልና የእነሱን አኗኗር ብዙ ሩቅ አይደለም ለእኛ የበሁለተኛ ደረጃ እኔ ለረጅም ጊዜ ገጠር ውስጥ በየቀበሌው ስራዎችን ይሰራ ነበር እና ማህበረሰቡን አኗኗር በደንብ አውቀዋለሁ። እንዳልኩህ የቲያትር ምሩቅ ቀዳሁም፣ ግን ስልጠናዎችን እንወስድ ነበረ። ቀደም ባለው ጊዜ በተለይ እንደ ኢትዮጵያ አቆጣጠር በአስራ ዘጠኝ ሰማንያዎቹ መጨረሻ ዘጠናዎቹ መጀመሪያ አካባቢ ብዙ ማህበራትና ክበባት የከተማ ውስጥ በብዛት ነበሩ እና እዛ ውስጥ እንሳተፍ ስለነበረ የክረምት ኮርስ የሚባል አለ የነፍሱን የማረውና አነጋሽ አባ ተመኩሪያም ጨምሮ ከአዲስ አበባ በጣም በርካታ የቲያትር ባለሙያዎች እዚህ እየመጡ ስልጠና ይሰጡን ነበር እና እዛ ስልጠና ውስጥ ተለማምደን ያደግ ነው። ብዙ ስራዎችን ስንሰራም ነበር። አብዛኛው ማህበረሰብ እንግዲህ ሁላችንም እንደምንለው ከሰማኒያ ከመቶ በላይ ገጠር ውስጥ ነው የሚኖረው ብለን ነው የምናስበው። በዚህ በወሎ አካባቢ ደግሞ በጣም ብዙ የህብረተሰብ ክፍል ብዙ ተዝቆ የሚያልቁ ባህሎችን የሚያንቀሳቅስ ህብረተሰብ ያለበት አካባቢ ስለሆነ እንደው ይሄንን ነገር ለሌሎች ማስተዋወቅ ይገባናል የሚል ስሜት ውስጥ የነበረ ከድሮ ከመጀመሪያው ጀምሮና እዛም ገጠር ላይ ስሰራ አንዳንድ ነገሮችን እመለከት ነበረ። እና በተለይ ትምህርቴም ደግሞ ወደዛው ጸጋን በተለይ ሁለተኛ ደግሬ ስሰራ እነዚህ ባህላዊ ጉዳዮች ላይ ነበር የሰራሁት ሪሰርች እና እነሱ እነሱን በማየት አጋጣሚ በደንብ ሪያሊቲ ሾው እንዲሆን እውነተኛውን የማህበረሰቡን የአርሶ አደሩን ወግና ባህል በደንብ ማየት አለብን በሚል ብዙ ትሬኒንግ አድርጌበታለሁ። ከዚያ በተጨማሪ እንግዲህ መካከላችን በነገር ላይ ቲያትር የተማረም የለም። ኖርማል ካሜራማኖች ሁለት ልጆች አሉ። ከዛ እኔ ነኝ ያለሁትና ብቻዬን ነው የምንለማመደው። ብቻዬን ነው የምሰራው። በአጋጣሚ ሆኖ ደግሞ ጥሩ ሰርችዋለሁ ይመስለኛል። ስቲል እንርዳው የሚሉ ኮሜንቶች አሉ ዩቲዩብ ላይ እና ለምን አንደግፈውም፣ በሬ ለምን አንገዛለትም ሁሉ የሚሉ ሰዎች አሉ። ይሄ ማለት እንግዲህ ጥሩ ሰርቸዋለሁ ብዬ አስባለሁ። በአጋጣሚ ማሩ ካሜራ ይዞ ሰፈሩን ለሚጎበኘው ጋዜጠኛ ልንለው እንችላለን። ሀሳቡን ሲያጋራ እንሰማለን። የሚናገራቸው ነገሮች ቀድሞ የተጻፉ ናቸው ወይንስ ድንገት የትወና ወይንም ኢምፕሮቫይዜሽን በሚባለው መሰረት የተፈጠሩ ናቸው? አብዛኞቹ የተጻፉ ናቸው፣ ነገር ግን የሚገደብ አይደለም። የተወሰኑ ሀሳቦች ይጻፋሉ። መጀመሪያ ሀሳቡ ዲዛይን ይደረጋል። ምን ምን ሀሳቡ እንደሚነሳ እዛ ውስጥ በዛ ሀሳብ ዙሪያ በሀገሩ የሚነገሩ ጠልዶች አሉ፣ ፈን የሚፈጥሩ ነገሮች አሉ፣ ሀሳቦች አሉ። ከዛ ካነሳነው ርዕሰ ጉዳይ ጋር ግንኙነት ያላቸውን ነገሮች እናነሳለን። እነሱ በደንብ ተጽፈው የተዘጋጁ ናቸው። ግን የሚገደብ ስላልሆነ የሚጠይቀው ጋዜጠኛ በሚጠይቀው ጊዜ አንዳንድ ነገሮችን ይፈጥራል። ለምሳሌ አንዳንድ ቃላቶችን ብነግርህ ማህበረሰቡም ውስጥ አንዳንዶቹ የሌሉ የሚመስሉ ቃላቶች አሉ። ለምሳሌ መጀመሪያው ላይ ወይ ሁለተኛው ይመስለኛል ኢፒሶድ ላይ ሽምሽሚት ጭምጭሚት ምናምን ይላል። አሁን እነዚህ እዚህ ወሎ አካባቢ ሳይሆን ወደ ጎጃም አካባቢ የሚነገሩ ቋንቋዎች ናቸው። እና አንዳንዴ ከጻፍነውም ውጭ የምንጨማምራቸው በደንብ የሚመለከተውን ሰው የበለጠ ሊስብ የሚችሉ ነገሮችን እንጨምራለን። በዋናነት ግን ሀሳቦቹ ተጽፈው ነው በስክሪፕት መልክ ተጠምተው ወደ የቀረጣ ምንገባው ማለት ነው። ማሩ ባላገሩ አሁን ሀያኛ ክፍል ላይ ደርሰዋል። ይህ ቃለ ምልልስ በሚደረግበት ሰዓት ሀያኛው ክፍል ብቻ ስልሳ አምስት ሺህ ሰዎች ተመልክተውታል። የጠበቀውን ምላሽ እያገኘ ይመስለኛል። ለመሆኑ ምን አይነት ለየት ያሉ አስተያየቶች ይደርሱሃል? አድማጮቻችን፣ ከስንታየው መሐመድ ጋር ያደረግነው ጨዋታ ሙሉ ክፍል ነገ ምሽት ላይ በሚደመጠው የጋቢና መዝናኛ መሰናዶ ይቀርባል። ጋቤና፣ ቪኦኤ ከአሜሪካ ድምፅ ይቀጥላል። አብራችሁን ስለሆናችሁም እናመሰግናለን። ለአስተያየትና ለጥቆማችሁ የማህበራዊ መገናኛ ገጾቻችንን መጎብኘት አትዘንጉ። በማላዊ የኮቪድ-19 ወረርሽኝን ተከትሎ ያለዕድሜ ጋብቻ መጨመሩን የመንግሥት መረጃዎች እያመላከቱ ነው። ላሜክ ማሲና ከማላዊ ያደረሰንን ስመኝሽ ቆየ ታቀርብልናለች። የማላዊ መንግሥት የኮሮና ቫይረስ መስፋፋትን ለመከላከል ሲል መጋቢት ላይ ትምህርት ቤቶችን መዝጋቱ ሮዳ ብለን ለምንጠራት የ17 ዓመት ወጣት ተስፋ አስቆራጭ ነበር። ልክ እንደ አብዛኞቹ ትምህርት ብቻ ተስፋ ወደሆነባቸው የገጠሩ ድሀ አካባቢዎች እንደሚኖሩ ልጃገረዶች ሮዳ ገንዘብ ለማግኘት ብዙ ትታገላለች። በትምህርት ፋንታ ሌላ ገንዘብ የሚያስገኝ ጥቃቅን ስራ ወደምንሰራበት ቦታ እንሄዳለን። ሌላ ምርጫ ስለሌለኝም ከወንድ ጋር ግንኙነት መሰረትኩ። የአንደኛ ደረጃ ተማሪ የነበረችው ሮዳ ማርገዟ ከታወቀ በኋላ ወላጆቿ ከቤት እንዳባረሯት ትናገራለች። በዋናነት የተቸገርኩት ምግብና ልብስ ነው። ያስረገዘኝ ሰው አንዳንድ ጊዜ ምግብ ያመጣልኛል፣ ነገር ግን በቂ አይደለም። እድሜያቸው በአስራዎቹ ውስጥ የሚገኙ ልጃገረዶች ላይ የሚያጋጥም እርግዝና በማላዊ አዲስ ነገር አይደለም። ከመንግስት የተገኙ መረጃዎች እንደሚያሳዩትም ግማሽ የሚሆኑት የማላዊ ልጃገረዶች ከ18 ዓመታቸው በፊት ያገባሉ። ይህን ሁኔታ ለመቀየር ጥቃት ለደረሰባቸው ሴቶችና ህጻናት አማራጮችን የሚያቀርብ ማዕከል ወጣቶች ኮንዶምን ጨምሮ ሌሎች የስነ ተዋልዶ ጤና አገልግሎቶች እንዲያገኙ እያበረታታ ይገኛል። ሊንዳ አሊሞሶ የማዕከሉ ሰራተኛ ናት። የወጣቶች ክበብ እንዲቋቋም ማድረግ በመቻላችን ወጣቶቹና ወላጆቻቸው ስለ ጉዳዩ እውቀት እንዲኖራቸው እየተገናኙ እንዲወያዩና ማዕከሉ የሚሰጠውን አገልግሎት እንዲጠቀሙ እያደረግን ነው። ቡድኑ ከሌሎች የሴቶች ቡድን ጋር በመሆን ልጃገረዶቹ ትዳራቸውን ትተው ወደ ትምህርት ቤት እንዲመለሱ ለማገዝም ይሰራል። ከነዚህ ውስጥ የእናቶች ቡድን መሪ የሆኑት ማቲልዳ ማቲያ ስለ እንቅስቃሴያቸው እንዲህ ያስረዳሉ። ልክ እንደ ሮዳ ያሉ ያገቡ ልጃገረዶችን ከትዳር ውስጥ አውጥተን ወደ ቤታቸው እንዲመለሱ አድርገናል። ምክንያቱም አንዲት ልጅ ካገባች በኋላ ትምህርቷን የመቀጠል እድሏ በጣም አናሳ ነው። ስለዚህም ወላጆች ያረገዙ ልጆቻቸውን ወደ ትምህርት ቤት እስኪመለሱ ድረስ እንዴት መንከባከብ እንዳለባቸው እንነግራቸዋለን። ትምህርት ቤቶች ዳግም የሚከፈቱበት ጊዜ በውል ባልታወቀበት ሁኔታ የልጃገረዶችን እርግዝና ለመከላከል የማላዊ ባለስልጣናት የጤና ተቋማት ለልጃገረዶች ነጻ የወሊድ መቆጣጠሪያ እንዲሰጡ እያሳሰቡ ይገኛሉ። ጥያቄዎች አብረን ስላመሸን በእጅጉና አመሰግናለን። ሀብታሙ ሲሁን በመስተንግዶው፣ ኤልያስ አስማረ በቅንብሩ እስካሁን ድረስ አብረናችሁ ነበርን። የነገ ሰው ይበለን። መልካም ምሽት።